The voice of a man ኢትዮጵያ ውስጥ አሁን እየታየ ያለው ለውጥ እንዲመጣ ከፍተኛ አስተዋጽኦ አድርገዋል፣ መስዋዕትነት ከፍለዋል ለተባሉ ኢትዮጵያውያን እውቅና ለመስጠት ሥራ መጀመሩን አንድ የሽልማት ድርጅት አስታውቀዋል። ይህ ለውጥ እንዲመጣ ከሰባት ዓመት ሕፃን ልጅ እስከ አዛውንት ሕይወታቸውን ገብረዋል ያሉት የእውቅናው ሥርዓት አዘጋጆች እውቅናው እነዚህንና በአመራር ላይ ያሉ ሰዎችንም እንደሚያካትት ገልጸዋል። እስክንድር ፍሬው ተከታዩን ዘግቧል። አሁን ያለው ለውጥ ዋጋ ተከፍሎበታል ያሉ ኪዳን ኢትዮጵያ የተባለ የሽልማት ድርጅት መስራቾች ናቸው። እውቅና የመስጠቱን ሀሳብ እናቅድ ዛሬ ይፋ ያደረጉት ሰዎች ሕይወታቸውን ከከፈሉ እኛ ደግሞ የማወደሱንና ለእነሱ እውቅና የመስጠቱን ኃላፊነት እንውሰድ ሲሉ መነሳታቸውንም አመልክተዋል። እናም ሕብረተሰቡን ያሳተፈ የሽልማት ስነስርዓት ከማካሄድ አንጻር ከዚህ በፊት ለሁለት ጊዜ የሰሩትን ስራ መነሻ አድርገው ልምዳቸውንም ተንተርሰው አጋር ያሏቸውን ስድስት ድርጅቶችም ማካተው እንቅስቃሴ መጀመራቸውን ዛሬ ይፋ አድርገዋል። እውቅናው የሚሰጠው በተለያዩ ዘርፎች መሆኑንም ዛሬ በተካሄደው ጋዜጣዊ መግለጫ አስታውቀዋል። በተገኘው ሰላምና ነጻነት አስተዋጽኦ ያደረጉ በስልጣን ላይ ያሉ ሰዎች የሚለው የመጀመሪያው ዘርፍ ነው። በአገር ውስጥና በውጭ ሀገር ያሉ የፖለቲካ መሪዎች ደግሞ ሁለተኛው ዘርፍ ውስጥ ናቸው። በሦስተኛው ዘርፍ ለለውጡ አስተዋጽኦ ያደረጉ ምሁራን ተቀምጠዋል። በአገሪቱ እየታየ ላለው ለውጥ አስተዋጽኦ ያደረጉ የጥበብ ሰዎች ደግሞ በአራተኛው ዘርፍ ውስጥ ሊጠቆሙ ይችላሉ። አምስተኛው ዘርፍ ለለውጡ አስተዋጽኦ ያደረጉ ወይም ዋጋ የከፈሉ የመገናኛ ብዙሀንና የሲቪክ ማህበራት የሚገኙበት ነው። ጦማሪያንን ደግሞ በአምስተኛው ዘርፍ መጠቆም ይቻላል። በዚህ እውቅና የመስጠት ሂደት በህይወት የሌሉትን ጭምር የመዘከር እቅድ መኖሩንም አዘጋጆቹ ጠቅሰዋል። አሁን ያለው ለውጥ እንዲመጣ በተጠቀሱት ዘርፎች አስተዋጽኦ ያደረጉና በተለያየ መንገድ በሚካሄድ ድምፅ አሰጣጥ የሚመረጡ ኢትዮጵያውያን እውቅና እንደሚሰጣቸው የኪዳን ኢትዮጵያ መስራችና አዘጋጅ አቶ መስፍን ሰለሞን አስረድተዋል። ለምሳሌ የመንግስት ባለስልጣናት ስንል ይህንን አሁን ያገኘነውን ነገር እንደ በአጭሩ ባለፉት ጊዜያቶች ውስጥ ቢሆን ይሄ ዝግጅት መዘጋጀት አይችልም አራት ነጥብ አይችልም። ቢያንስ ይህንን እንድናዘጋጅ እድል የሰጡን የመንግስት ባለስልጣናት አሉ። ዋጋ ከፍለዋል። እነሱም ስለዚህ እነሱን ማህበረሰቡ ዋጋ ከፍለውልኛል፣ እነዚህን ሰዎች ሜዳሊያ እንዲያጠልቁልኝ ይፈልጋለሁ፣ በተጨማሪም ኪዳን እንዲገቡልኝ ይፈልጋለሁ ያላቸውን በአንድ በኩል እንወስዳለን። ያው እንደምታውቁት አብዛኛው የአሁኑ ለውጥ ትግል ደግሞ ወጣት ውስጥ ነው። በእውነት አሁን በእነዚህ አራት አምስት አመታት ውስጥ ስንት ወጣት ረግፏል? ስንት ዋጋ ከፍሏል? ግን ምን ያህሉ ነው እየተዘከረ ያለው? ይሄ ድርጅት እንደ ድርጅት የሚቀጥለው አመት ኪዳኑ ምንድነው? ይሄንን ታሪክ በታሪክ አሰናድቶ በመጽሐፍ መንገድ ማቅረብ ነው። በኦሮሚያ ክልል፣ በአማራ ክልል፣ በጉራጌ፣ በደቡብ ክልል፣ በሱማሌ ክልል በጣም ብዙ ብዙ ወጣቶች ይሄ ለውጥ እንዲመጣ ህይወታቸውን ገብረዋል፣ አካላቸው ጎልሏል፣ ማህበራዊና ኢኮኖሚያዊ ቀውስ ደርሶባቸዋል። አቶ መስፍን ለአሜሪካ ድምፅ በሰጡት ማብራሪያም እውቅና የመስጠቱ ሂደት እንዲሳካ ዝግጅት እየተደረገ መሆኑን አብራርተዋል። በሰው ኃይል፣ በፋይናንስ በመሳሰሉት ጥሩ ዝግጅት አለ ብዬ አስባለሁኝ። እስካሁን ያየነው የሚነግረን ውጤቱን እሱን ነው። ስለዚህ በዚህ ደረጃ ችግር ይገጥመናል ብዬ አላስብም። እንግዲህ ህዝቡ ነው መራጭ ብላችኋል። ህዝቡ ነው አስተያየት የሚሰጠው የሚጠቁመው እና ከዚ አንጻር የህዝቡ ስሜት አንዳንድ ምልክቶች አይተናል ና ከህዝቡ ስሜት አንጻር በሰላማዊ ሰልፎች የተንጸባረቁ በተለያዩ መንገዶች ምናልባት እውቅናዎቹ አሁን ያሉትን የኢትዮጵያ መሪዎች ይጨምራሉ። ይሄ ኦልሬዲ የታወቀ ነገር ነው። ገና እናንተ ውጤቱንም ወይም ሳታይ ወይም ህዝብ አስተያየት ሳስበስቡ የታወቁ ነገሮች አሉ። ለምሳሌ የአሁኑ ጠቅላይ ሚኒስትር ዶክተር አብይ አህመድ ቲም ለማ የሚባለው በጠቃላይ የለማ ቡድን የሚባለው ያ በአቶ ለማ መገርሳ የሚጠራው ቡድን ማለት ነው። እነዚህ እነዚህን ይጨምራሉ። እንግዲህ አሁን ይህን የምናውቀው ከማህበረሰቡ ጥቆማ ሲመጣ ነው። እኛ የምንመርጥበትን ፎርማት ልከናል። ለውጡን እየመሩ ያሉ የመንግስት ባለስልጣናት ብለናል። ማህበረሰቡ ለውጡን እየመሩ የመንግስት ባለስልጣናት እነማን ናቸው እንዳል ከአንተ ሀሳብ ጋር የምጋራው በተለያዩ ሰላማዊ ሰልፎች የታየ ነገር አለ። ነገር ግን ታች ድረስ እየወረድን ስንሄድ ምናልባት ማህበረሰቡ ደግሞ ያያቸው የራሱ ጀግኖች ሊኖሩ ይችላሉ፣ ለውጡን በመምራት በኩል ያንን ልንናገር የምንችለው ክልል ወጥተን የበተንነውን መጠየቅ ሰብስበን መጥተን በማህበራዊ ድረገጽ የሚመጣውን ተመልክተን በኤስኤምኤስ ከቴሌጋ ባደረግነው ኮንታክት የሚመጣውን ነገር አይተን ነው ልንወስን የምንችለው። እኛ ዋናው ዓላማችን ግን ምንድነው? ነው ነፃነትና ሰላም ዋጋ ተከፍሎበት ነው የመጣ? ከህጻን ልጅ ከሰባት አመት ህጻን ልጅ ጀምሮ እስከ ትልቅ አዛውንት ድረስ ህይወታቸውን ገብረውበታል። ሀምሳ አመታት ኢትዮጵያ ጨለማ ባርነት ውስጥ ነበር የነበረችው። ያ አሁን ትንሽ መንገዱ የነጻነት መንገድ ላይ ቆመናል። ነጻነት በስርዓት አልተገነባም። ሰላም በስርዓት አልተገነባም። እንዲገነባ አንዱ መስመር ነው ይሄ። በተለይ ደግሞ የአሁኑ የሚዲያ ስራ የነጻነትና የሰላም ፍሬዎችን እየፈለገ መሰብሰብ ነው። ስለዚህ ይሄ እንዲደረግ ነው የምንፈልገው። ይሄን ደግሞ ያው የማህበረሰቡን ውጤት ስናይ የምንመልሰው ነው። የዚሁ የኪዳን ኢትዮጵያ ሌላው የፕሮግራም አዘጋጅ የኪነ ጥበብና የሚዲያ ባለሙያው ጌታቸው እሸቱ በበኩሉ ዓላማቸው በአገሪቱ እየተካሄደ ያለውን የለውጥ ሂደት ማገዝ መሆኑን አብራርቷል። በኢትዮጵያ ውስጥ እየታየ ያለው የተስፋ ጭላንጭል በጥሩ መሰረት ላይ እንዲታነጽ ሁሉም ኅብረተሰብ ከተመልካችነት ወጥቶ ተሳታፊ መሆን እንዳለበት እናምናለን። ስለዚህ እኛ ይህን ጉዳይ በምንድን ነው ማገዝ የምንችለው የሚለውን ነገር ስናይ፣ አንደኛ ከአለፉት ዓመታት በዚህ በነጻነት ለዚህ ለአሁን ለምንፈልገው ነገር ስማቸው የሚታወቅም የማይታወቅም ብዙ መስዋዕትነት የከፈሉ ክፍሎች አሉ። ስለዚህ እነዚህን ክፍሎች አንድ እንዘክራቸው፣ ሜዳሊያ እናጥለቅላቸው። ሁለት በዚያ ሜዳሊያ ማጥለቅ መርሃ ግብር ላይ በተለያየ ጽንፍ ኮራ የሚታገሉ የተለያዩ ክፍሎች አሉ። እነዚህ ክፍሎች በአንድ ጋስ የሚሰበሰቡ የኢትዮጵያን ኪዳን ኢትዮጵያ የምትፈልገውን ነገር ቢያንስ ሽግግሮች ደመ አልባ እንዲሆኑ ይታገሉ የነበሩ ለማለት ነው። ምክንያቱም አሁን አብዛኛው ወደ አንድ እየመጣ ነው፣ መጥተዋል። ነገር ግን ነገም አሁን ለምሳሌ ከሁለት ዓመት በኋላ እኮ ምርጫ አለ። ከምርጫ በኋላ አሸናፊ የሚሆን ክፍል አለ። ያ በሚሆንበት ጊዜ ሰላማዊ ሽግግር መቀጠል አለበት። እነዚህ ነገሮች ሊያመጣ የሚችል በአጠቃላይ ሁሉም ፖለቲከኞች ኢትዮጵያን ማዕከል አድርገው ኢትዮጵያ በምትፈልገው መንገድ ከደም መፋሰስ ውጭ የሆነ የፖለቲካ እንቅስቃሴያቸውን እንዲያደርጉ ባለሙያዎች በተለያየ እንዲያደርጉ እንደገና ለምሳሌ አክቲቪስቶቹ የተለያየ የተለያየ አሁን የሚንቀሳቀሱ ክፍሎች አሉ በሙያቸውም የሚሰሩት ነገር ላይ የበኩላቸውን ለኢትዮጵያ እንዲሰሩ ቃል ኪዳን የሚታሰርበት መድረክ እንዲሆን ነው የምንፈልገው። እውቅና የመስጠቱ ሂደት ከሕብረተሰቡ ከሚመጡ ጥቆማዎችና ወደ ተለያዩ ክልሎች በአካል ጭምር በመሄድ በሚካሄዱ ጥናቶች እንደሚታገዝ አዘጋጆቹ አስታውቀዋል። ድምፅ የመሰብሰቡና እውቅና የመስጠቱ ሂደት መቼ እንደሚጠናቀቅ እስካሁን ቁርጥ ያለ የጊዜ ሰሌዳ አልተቀመጠም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።